የተዘጉ የሰላማዊ ትግል በሮች እስኪከፈቱ ክንዳችን አይዝልም በሚል መሪ ቃል የፖለቲካ ተቃዋሚው ሰማያዊ ፓርቲ እና የተግባር አጋሩ የመላው ኢትዮጵያ አንድነት ድርጅት መያድ በጋራ ጋዜጣዊ መግለጫ ሰጥተዋል። ሰማያዊ ፓርቲ ለጠራው ሰላማዊ ሰልፍ ተከለከልኩ ባለው ላይ ነው። የመግለጫውን ይዘት የሚገልጹልን ከሰማያዊ ፓርቲ አመራር አባል አቶ አበበ አካሉ ናቸው። በአዲስ አበባ ከተማ መስቀል አደባባይ ሰላማዊ የተቃውሞ ሰልፍ ለማድረግ ጉዳዩ የሚመለከታቸውን አካላት በደብዳቤ እውቅና እንዲሰጡን የጠየቅን ቢሆንም ቀን እንድንቀይር በተጠየቅን ቁጥር አዎንታዊ ምላሽ እየሰጠን በመጨረሻ መስከረም 28 2010 ዓ.ም ሰልፉን ማካሄድ እንደምንችል ተነገረን። እኛም አስፈላጊ የሆኑ ቅድመ ሁኔታዎችን አሟልተን የቅስቀሳ ስራና በራሪ ወረቀቶችን ወደ ማዘጋጀት ለማምራት አስፈላጊ የሆኑ ፎርማሊቲዎችን ለማሟላት ጉዳዩን የሚመለከታቸውን ኃላፊዎች ቢሮ ደጋግመን ብናንኳኳም ሰሜን ማግኘት አልቻልንም። በተለይም በ1901 2010 ዓ ም መስተዳድሩ ጽፈት ቤት ተገኝተን በአካል ያነጋገርናቸው ኃላፊ የእሬቻው በዓል በሰላም ይለፍ እንጂ ሰኞ መስከረም 22 ቀን 2010 ዓ ም ማለዳ የዕውቅና ቅጹን ትሞላላችሁ ብለው ከሸኙም በኋላ በቀጠሮ ዕለት ልናገኛቸው አልቻልንም። እስከ ዛሬ ድረስ በተንቀሳቃሽ ስልካቸው ጭምር ልናገኛቸው ስንሞክር ስብሰባ ላይ ነኝ፣ መኪና እየነዳ ሆኖ በሚል ሰንካላ ምክንያቶች ሊያናግሩን ፈቃደኛ አልሆኑም። በመጨረሻም በ23 01 2010 ዓ ም ከሰዓት በኋላ ስልክ ደውለን ስናነጋግራቸው ጉዳዩ ከአቅማቸው በላይ መሆኑን ገልጸውልናል። በመሆኑም ፓርቲያችን በቀጣይ የሰላማዊ ሰልፍና የህዝባዊ ስብሰባ የማያቋርጥ ሲሆን እስከ ዛሬ የደረሰብን እንግልትና የህግ ጥሰት በፍርድ ለመሞገት ጠቅላይ ፍርድ ቤት ክስ መስርተናል። የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ አቶ ጌታነህ ባልቻ በሻህ ሰላማዊ ሰልፍ በማድረግ ህገ መንግስታዊ መብታችን ነው በማለት በክልከላው ተቃውሟቸውን ይፋ አድርገዋል። ሰላማዊ ሰልፍ ማድረግ መብታችን ነው ህገ መንግስታዊ። ከዛ ባለፈ ደግሞ የክልሉ አስተዳደር ይህንን እውቅና ጥያቄ ተቀብሎ ከዛ በኋላ የሚያስፈልጉን ጥበቃዎች ሊያደርግ ይገዳል። ህገ መንግስቱ ላይ አንቀጽ 30 የመሰብሰብ መብታችን ህገ መንግስታዊ እንደሆነ ይደነግጋል። ይህንን ደግሞ ለማስፈጸም 383 በችግር ወቅት የወጣ ደንብ አለ። በዛ ደንብ መሰረት የእውቅና ጥያቄ ይጠየቃል። በዛ እውቅና መሰረት የሚያስፈልጉ ነገሮች እያደረግን ሰልፋችን እናካሄዳለን። አሁን ይህንን ዲኔ ነው ያደረገን። ይህንን ነው እየከለከለን መስተዳድሩ ያለው። ከነሐሴ አንድ ጀምሮ ነው ደብዳቤዎቹ ለሁሉም ተበትነዋል። በሁለቱ ፓርቲዎች መጀመሪያ ጠየቅን። በሁለት ፓርቲ መሰረት ስንጠይቅ በሁለት ፓርቲ መጠየቅ አትችሉም ለብቻ በአንድ ፓርቲ ጠይቁና አብራችሁ ማድረግ ትችላላችሁ አሉ። ነሐሴ አንድ ያደረግነው እንደገና በሌላ ጊዜ ይጠየቅን። የአዳራሽ ስብሰባ ብለን አዳራሹ አንፈቅድላችሁም እለው ከዚህ በፊትም እንደነገርናችሁ መግለጫ እንኳን መስጠት በማንችልበት ሁኔታ አዳራሾች ሁላቸውም ፈቃድ ካላመጣችሁ አልሰጥማ ፈቃድ ጥየቃ ስንሄድ አሁንም እንቢ ሲሉን ጊዜ አደባባይ የማንም ስላልሆነ፣ የሁሉም የሕዝብ ስለሆነ አደባባይ ላይ መውጣት እውቅና ጠየቅን መጀመሪያ በነሐሴ ዘጠኝ የጠየቅነውን። ስንሄድ መስከረም 14 እንድናደርግ ነበር የጠየቅ ነው። መስከረም 14 ስንሄድ ከመጪ ሁለት ቀን በኋላ ደመራ በዓል ስለሚከበር ለእሱ ስትሉ አራዝሙት ቀኑ የሚቀጥለው ደግሞ በ21 ኢሬቻ አለ እሱንም ባህል ካከበርም በኋላ ጥበቃ ምንም ለማድረግ ስለማይመች ከዛ ቀጥሎ ባለው ጊዜ በየትኛው ብናደርግ ይሻላል ብለን ቁጭ ብለን የአዲስ አበባ ሰላማዊ ሰልፍ ፈቃድ ሰጪ እንደዛ ተባብለን እኔም በአካልም ሜጄ ከሌሎች ይህንን ስብሰባ ከሚያስተናብሩት ሰዎች ጋር በ28 ለማድረግ ተስማምተን ከዛ ሄድን። ፖሊስ ኮሚሽነሩ ኃላፊ ጋር ተነጋግረን ይሽ ብሏል። የደህንነት ኃላፊ ይሽ ብሏል። መረጃ ተነስቶ ፈቃድ ሊከለከል አይችልም። ዋነኞቹ እነሱ ናቸው፣ ከበላይ ያሉት እነሱ ናቸው የሚያዙ አለ። እሱ እናንተ ውስጥ ተነጋገሩ፣ ለእኛ እውቅና ስጡንና እነሱ ግን ለእናንተ መመሪያ ይስጧቸው፣ ወይ መመሪያ ተቀበሏቸው፣ ወይ ስጧቸው ብለን ተነጋገርን። ግን ሪቾ ይለፍና፣ ሰኞ ጠዋት እንገናኝና እና እናውራ አለ። ሰኞ ጠዋት ሄድን። ጠዋት ስንሄድ፣ ከሰዓት በኋላ ሄድን። ከሰዓት በኋላ ስንሄድ፣ የለም አለን። ጠዋት ሄድን፣ ማክሰኞ ዛሬ ሄድን። በመጨረሻ ላይ በስልክ ይሄ ከአቅሜ በላይ ነው አልፈቅድም ብሎ፣ በአዲስ አበባ ከተማ መስተዳድር የሰላማዊ ሰልፍ ፈቃድ ሰጪው ክፍል ከቢሮ ድረስ ሄጄ ደጋግሜ በስልክ ለማነጋገር ያደረግኩት ጥረት ሳይሳካ ቀርቷል። ጌታቸው ተድላይ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።